ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከነዚህ ከቀረቡት ከአራቱ አማራጮች ውስጥ ህገመንግስቱን ማሻሻል ውጤቱ የታወቀ በሚያስማማ ሁኔታ ልናልፍበት የምንችለው ነው በሚል ነው ያቀረብ ነው። የክልል ምርጫ የሚባል ነገር ህገ መንግስቱን ተከትሎ ፌዴራል ስርዓቱን ተከትሎ መካሄድ ያለበት ምርጫ ነው። ምርጫ ቦርድም ይህንን ኃላፊነት ለመወጣት በመንቀሳቀስ ላይ ነበር። ይሄ የኮሮና በሽታ የመጣው ከዚህ ውጭ የሚደረግ የክልል ይሆን የወረዳ ይሆን ምርጫ ፀረ ህገ መንግስት ነው። የሽግግር መንግስት አሁን ባለው የኢትዮጵያ የፖለቲካ ድባብ፣ ባለው ከፍተኛ የሆነ ልዩነት የፖለቲካ ፓርቲዎቹ አቋም አብሮ ሊሰራ የሚችልበት ሁኔታ ሊፈጠር እንደማይችል፣ እንደውም አገሪቱን ወደ ባሳ ችግሮች ሊያስገባ የሚችል ሙከራ ነው በሚል ውድቅ አድርገናል። ሰሞኑን እያነጋገረ ባለው የኢትዮጵያ ወቅታዊ ፖለቲካ የተለያዩ ተፎካካሪ ፖለቲካ ድርጅቶች ከሰጧቸው አስተያየቶች የሶስቱን የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የትግራይ ዲሞክራሲያዊ ፓርቲ ና የአማራ ብሔራዊ ንቅናቄ አብን መሪዎች ከተናገሯቸው የተቀነጨበ ነው የሰማችሁት። አቢይ ርዕሳችን የሌሎች ድርጅቶችን ጨምሮ በሰፊው ይመለከተዋል። አርብ ግንቦት 1 2012 ዓ.ም፣ ጤና ስትልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከስቱዲዮ ውጪ ከየመኖሪያ ቤታችን ሆነን እያሰናዳን ከምናቀርባቸው ልዩ ልዩ ዝግጅቶች ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ቆንጅታየ ከቴክኒክ አቀናባሪያችን ብርሃን ኃይሉ፣ ከዋና አዘጋጇ ትዝታ በላቸውና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችን፣ ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና ከቆንጅታየ ጤና ይስጥልኝ። እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ዛሬ ባህር ዳር ላይ ያስቻለው የአማራ ክልል ጠቅላይ ፍርድ ቤት በሙስና ወንጀል ጥፋተኛ ያላቸው የቀድሞ ከፍተኛ ባለስልጣን አቶ በረከት ስምኦን በስድስት አመት ጽኑ እስራትና በአስር ሺ ብር እንዲቀጡ ወስኗል። ፍርድ ቤቱ አቶ ታደሰ ካሳን ደግሞ በስምንት አመት እስራትና በ15 ሺ ብር እንዲቀጡ ውሳኔ ሰጥቷል። አስቴር ምስጋናው ዝርዝሩን ይዛለች። ባለፉት 15 ወራት ጉዳያቸው በአማራ ክልል ጠቅላይ ፍርድ ቤት ሲታይ የነበረው የሀገሪቱ የቀድሞ ከፍተኛ ባለስልጣናት የፍርድ ሂደት ዛሬ መቋጫ አግኝቷል። አቶ በረከት ስምኦን እና አቶ ታደሰ ካሳ በጥረት ኮርፖሬሽን በቦርድ ሰብሳቢነትና በዋና ስራ አስፈጻሚነት ጋር በተያያዘ ወንጀል ፈጽመዋል በሚል ጥር 2011 ዓ ም በቁጥጥር ስር ውለው ጉዳያቸው በፍርድ ቤት ሲታይ መቆየቱ ይታወሳል። እነ አቶ በረከት ከቀረቡባቸው ክሶች መካከልም የዳሽን ቢራ አክሲዮን ሽያጭ አግባብ አለመሆን፣ የዳሽን ቢራ ከእንግሊዙ ዲቬንቱስ ቢበረትስ ድርጅት በተደረገው ስምምነት የገንዘብ ብክነት መከሰት ዩቬንቱስ ለጥረት ኮርፖሬት ማስገባት የነበረበትን ገንዘብ አለማስገባት የሚሉ ናቸው። በክልሉ ጠቅላይ አቃቢ ሕግ ክስ አቅራቢነት ጉዳዩ ሲመረምርና ሲያጣራ የቆየው ፍርድ ቤቱ በዛሬው ውሎ የመጨረሻ የቅጣት ውሳኔውን ሰጥቷል። ከቀናት በፊት በሁለቱ የቀድሞ ከፍተኛ የመንግስት ባለስልጣናት ላይ የጥፋተኝነት ውሳኔ መተላለፉ ይታወሳል። ፍርድ ቤቱ ዛሬ በዋለው ችሎት በተከሳሾቹ የቀረቡ የጤና ችግር፣ የቤተሰብ አስተዳዳሪ መሆናቸው፣ ከዚህ በፊት በምንም አይነት የወንጀል ድርጊት አለመሳተፋቸው እና በመንግስትም ሆነ በፖለቲካ አመራርነት ህዝባቸውንና ሀገራቸውን ያገለግሉ መሆናቸውን እንደ ቅጣት ማቅለያ ተቀብሏል። በዚህ መሰረት አቶ በረከት ስሞን በአንደኛና ሁለተኛ ክስ ስራን በመመቻ አግባብ በመምራት የሙስና ወንጀል ጥፋተኛ በመሆናቸው ፍርድ ቤቱ ዛሬ በዋለው ችሎት በስድስት ዓመት ጽኑ እስራትና በአስር ሺህ ብር ተቀጥቷቸዋል። እንዲሁም አቶ ታደሰ ካሳ በቀረቡባቸው ክሶች በአንደኛ፣ ሁለተኛና አራተኛ ክስ የሕዝብና የጥረት ሀብት ጥቅም ማስጠበቅ ሲገባቸው ባለማድረጋቸው በሙስና ጥፋተኛ ሆነው በመገኘታቸው በስምንት ዓመት ጽኑ ስርዓትና በ15 ሺህ ብር ተቀጥተዋል። ተከሳሾቹ ይግባኝ የማለት መብት እንዳላቸውም ተገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። በኢትዮጵያ ተጨማሪ 1861 ሰዎች የኮሮና ቫይረስ ምርመራ ተደርጎላቸው ሶስት የቫይረሱ ተጠቂዎች ተገኝተዋል። አጠቃላዩ ቁጥር 194 መድረሱ ነው። ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት ፌስቡክ ገጽ ላይ በተገኘው መረጃ መሰረት ዛሬ የተገኙት ሁሉም ኢትዮጵያውያን ሴቶች ሲሆኑ ከ23 እስከ 33 ዓመት ዕድሜ ክልል ውስጥ ያሉ ናቸው በሙሉ አዲስ አበባ የሚገኙ መሆናቸውን መግለጫው አክሎ አስታውቋል። በኢትዮጵያ እስካሁን የኮሮና ቫይረስ ምርመራ የተደረገላቸው ሰዎች ቁጥር 30306 መሆኑንም የኢንስቲትዩቱ መግለጫ አመልክቶ በጠቅላላው ከበሽታው ያገገሙት ደግሞ 95 መሆናቸውን ገልጿል። የዓለም የጤና ድርጅት ባወጣው አዲስ ሪፖርት አፍሪካ ውስጥ የኮሮና ቫይረስ ስርጭት ካልተገታ በስተቀር 44 ሚሊዮን ህዝብ በቫይረሱ ሊጠቃ እንደሚችል እና 190 ሺህ ሰዎች ደግሞ ለህልፈት እንደሚዳረጉ አስታወቀ። 47 የአፍሪካ ሀገሮችን የዳሰሰው ይህ ሪፖርት በዓለም አቀፉ ወረርሽኝ የመጀመሪያ ዓመት ላይ አፍሪካ ውስጥ የሚኖረው የቫይረሱ ስርጭት ከተቀረው የዓለም አካባቢ ዝግ ያለ ቢሆንም ሪፖርቱ የወረርሽኙ ስርጭት በሚጸናባቸው ባላቸው አካባቢዎች የኮቪድ 19 ለረጅም ጊዜ በከበደ ሁኔታ መቀጣጠሉ አይቀርም ሲል አስጠንቅቋል። የደብሊዩ ኤችኦ የአፍሪካ ዲሬክተር ዶክተር ማሺዲሶ ሞኤቲ ብዙዎች የአህጉሪቱ መንግስታት የቅድመ መከላከል እርምጃ ካልወሰዱ ኮቪድ 19 ለበርካታ አመታት በቋሚነት አብሮን ይኖራል ብለዋል። ምርመራ ማካሄድ ከህሙማን የተገናኙትን መከታተል፣ መለየትና ማከም አስፈላጊ ነው ሲሉም አክለዋል። በቂ ስራ የማይሰራ ከሆነ ወይም ምንም ካልተደረገ ሁኔታው ከአህጉሪቱ የህክምና አቅም ውጪ ሊሆን እንደሚችል ያስጠነቀቁት የደብሊውኤችኦ የአፍሪካ ኃላፊ ወረርሽኙ በገዘፈ ደረጃ ሲዛመት ለመቆጣጠር የሚያስፈልገው ስራ አሁን መንግስታት ቫይረሱን ለመከላከል ከሚያደርጉት ርብርብ ጋር ሲነጻጸር ወጪው እጅግ የገዘፈ እንደሚሆን ሳያስገነዝቡ አላለፉም። የኮሮና ቫይረስ ዓለም አቀፍ ወረርሽኝ የጥላቻ የመጤጠልነት ጥፋትን፣ በሌላ የማላከክና የሽብር ወሬ መንዛት ሱናሚን ቀስቅሷል ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረዥ አስገነዘቡ። የጥላቻ ንግግርን የሚያስወግድ ዓለም አቀፍ ዘመቻ እንዲከፈትም ዋና ጸሐፊው ጥሪ አቅርበዋል። በወረሽኙ ምክንያት ያለ መሪዎችና ተራ ዜጎችም እንዲሁ ለቫይረሱ መቀስቀስ የተወሰኑ የህብረተሰብ ክፍሎችን ወይም ቡድኖችን ተጠያቂ ማድረጉን ተያይዘውታል ብለዋል። በተደጋጋሚ ተነጥለው የሚወነጀሉት ደግሞ የውጭ ሀገር ተወላጆችና ስደተኞች ሲሆኑ የጤና ጥበቃ አገልግሎት የሚከለከሉም አሉ ሲሉ አንቶኒዮ ጉቴሬሽ አስገንዝበዋል። ጋዜጠኞች፣ በሚስጥር የሚፈጸሙ ተግባራትን የሚያጋልጡ ሰዎች፣ የጤና ባለሙያዎች፣ የረዴት ሰራተኞችና የሰብአዊ መብት ተሟጋቾች ስራቸውን በመስራታቸው ብቻ ተነጥለው ኢላማ ይደረጋሉ ሲሉም ዋና ጸሐፊው አክለው አስረድተዋል። በዕድሜ በገፉ ሰዎች ላይ በኢንተርኔት የሚሰነዘረው እነሱ ላይ አቅምን ማጥፋት አያስፈልግም የሚል አድላዊ አነጋገር ተበራክቷል ሲሉም ጨምረው ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ጉቴረዣ ያይዘው ሁላችንም በአንድነት ጥላቻን በመቃወም እንድንነሳ እርስ በርስ እንድንከባበርና ባለን እድል ሁሉ ርኅራሄን እንድንናኝ እማጸናለሁ ብለዋል። ዓለም አቀፍ የፍልሰተኞች ድርጅት አይኦኤም በበኩሉ ኮሮና ቫይረስን ያመጡ እየተባሉ በፍልሰተኞች ላይ እየተባባሰ የመጣው አድሎ ዓለም አቀፉን ወረርሽኝ ለመዋጋት የሚደረገውን ጥረት እያሰናከለ ነው ሲል አስገንዝበዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በአሁኑ ወቅት በዓለም ዙሪያ የተረጋገጠው የኮሮና ቫይረስ ተጠቂዎች ቁጥር ከ3.8 ሚሊዮን የበለጠ ሲሆን ለህልፈት የተዳረጉት ሰዎች አሃዝ ደግሞ ከ269 ሺ አልፏል። ኢራን ውስጥ በተከሰተው የመሬት መናወጥ ምክንያት በዋና ከተማዋ በቴህራን ነዋሪዎች የቫይረሱን ስርጭት ለመከላከል የወጡ የማህበራዊ ርቀት መመሪያዎችን ቸል ብለው ጎዳና ላይ ወጥተው አርፍደዋል። በዛሬ ማለዳው ነውጥ ቢያንስ ሁለት ሰዎች እንደሞቱ ነው የተዘገበው። በዩናይትድ ስቴትስ ክፍለ ግዛቶች የኮሮና ቫይረስ ምርመራ አቅርቦት ለነዋሪዎቻቸው ማግኘት በተቸገሩበት በአሁኑ ወቅት የፕሬዝደንት ዶናልድ ትራምፕ የግል ረዳት በቫይረሱ መያዛቸውን ተከትሎ ፕሬዝደንቱና ምክትል ፕሬዝደንቱ ማይክ ፔንስ በየቀኑ እንደሚመረመሩ ዋይት ሀውስ አስታውቋል። ከአሁን በፊት ምርመራው የሚደረግላቸው በሳምንት አንድ ጊዜ ነበር። በሌላ ዜና የዩናይትድ ስቴትስ የብሔራዊ የጤና ተቋማት ኤንአይኤች ዋና ዲሬክተር ትናንትና ለመወሰኛ ምክር ቤቱ የምስክርነት ቃል ሰጥተዋል። ከመጪው የበጋ ወቅት የሚከተለው የኢንፍሉዌንዛ ጉንፋን ጊዜ ከመግባቱ አስቀድሞ በሳምንት አንድ ሚሊዮን ሰው ለመመርመር የሚያስችል ቴክኖሎጂ ለመፍጠርና ለማሰራጨት ከግል ኢንዱስትሪዎች ጋር ትብብር መስርተናል ሲሉ ነው ያስረዱት። የወትሮው የኢንፍሉወንዛ ጉንፋን ጊዜ ከመግባቱ አስቀድሞ ኮቪድ-19 በእጅጉ ካልቀነሰ በጤና ስርዓቱ ላይ ከባድ ችግር ይፈጠራል ሲሉ የጤና ኤክስፐርቶች ሲያሳስቡ ቆይተዋል። ይህ በዚህ እንዳለ ሃይድሮ ሲክሎሪኪን የተባለው የወባ መድኃኒት ለኮሮና ቫይረስ ህሙማን ህክምና መጥቀሙን የሚያሳይ አንዳችም ማስረጃ እንደሌለ አንድ አዲስ ጥናት ጠቁሟል ሲል ታዋቂው ዘ ኒው ኤንግላንድ የህክምና መጽሔት በርዕስ አንቀጹ አስገነዘበ። ፕሬዚደንት ዶናልድ ትራምፕ ይህን መድኃኒት ለኮቪድ-19 ህሙማን ህክምና እንዲውል ግፊት ሲያደርጉ ቆይተዋል። የዩናይትድ ስቴትስ የመድኃኒትና የምግብ አስተዳደር ኤፍዲኤ ግን አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጂትን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አርብ ግንቦት 1 2012 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍ ኤም 943 እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አቢይ ርዕስ። በዕለቱ አቢይ ርዕስ በርከት ያሉ ዘገባዎችን የያዝ ነው። ቀዳሚው የኢትዮጵያ ዜጎች ለማኅበራዊ ፍትህ ፓርቲ ኢዜማ ስድስተኛውን አገር አቀፍ ምርጫ ለማራዘም ያስችላል ያለውን የአማራጭ ሀሳብ አቀረበ። አማራጩ የማያጠራጥር ውጤት አለውም ይላል ኢዜማ። በተመሳሳይ ርዕስ ላይ የትግራይ ዲሞክራሲያዊ ፓርቲ በበኩሉ አሁን በመንግስት የተሰጠውን አማራጭ እንደሚቀበልና ምርጫው መራዘም እንዳለበትም የሚያምን መሆኑን አስታውቋል። ህወሓት በተናጥል በትግራይ ምርጫ አካሂዳለሁ ሲል ያወጣውን መግለጫም ሕገወጥ ነው ሲል አውግዟል። መለስካቸው አመሃ ዝርዝሩን ይዟል። ይህ ዜማ በጽሁፍ ባሰራጨው መግለጫ የምንሰጠው ህጋዊና ፖለቲካዊ አማራጭ ከወቅታዊ የኮሮና ወረርሽኝ የሚታደገን፣ ሀገረ መንግስቱን የሚያስከትልና ወደ ተረጋጋ ዴሞክራሲያዊ ስርዓት የምናደርገውን ሽግግር የሚያግዝ ሊሆን ይገባል ይላል ፓርቲው። በዚህ የአቋም መግለጫው እንዳስታወቀው የኢትዮጵያ ምርጫ ቦርድ ከአንድ ወር በፊት ስድስተኛውን አገር አቀፍ ምርጫ ለማካሄድ አውጥቶት የነበረውን የጊዜ ሰሌዳ መሰረዙን ይፋ እንዳደረገ ሊፈጠር የሚችለውን ህገ መንግስታዊ ቀውስ በመገመት ከፍተኛ የባለሙያዎች ጉባኤ አቋቁሞ ለመፍትሄው ሲሰራ ቆይቷል። በዚህ ጉባኤ አማካይነት በቀረቡ ጥናትና ሌሎችም አካላት ያቀረቧቸውን የመፍትሄ ሀሳቦች በማወዳደር በሀገሪቱ ህገ መንግሥት አንቀጽ 104ና 15 ቁጥር 2 መሠረት የህገ መንግስት ማሻሻያ ማድረግ መምረጡን ያስረዳል መግለጫው። ይህ አማራጭ በህገ መንግስቱ በግልጽ የተቀመጠ የማስፈጸሚያ ሥነ ሥርዓት ያለውና አሁን ለገባንበት አጣቅኝ የማያዳግ ምላሽ የሚሰጡ ነው አግኝተነዋል ይላል። ቪኦኤ ለዚህ ተጨማሪ ማብራሪያ እንዲሰጡ የፓርቲውን ሊቀመንበር አቶ የሸዋሳ ሰፋን አነጋግረዋል። የቀረቡት አራቱ አማራጮችም ሆነ ወጣ ያለው አምስተኛ ስድስተኛ የሚባለው አማራጭ ያው እያንዳንዱ ድርጅት እንደ አስተሳሰቡ የገለጸው ሆኖ፣ እኛ ግን ከነዚህ ከቀረቡት ከአራቱ አማራጮች ውስጥ ህገ መንግስቱን ማሻሻል ውጤቱ የታወቀ የሚያስማማ ሁኔታ ልናልፍበት የምንችለው ነው በሚል ነው ያቀረብ ነው። ህገ መንግስቱ መተርጎምን በተመለከተ ትክክል አይደለም አላለም። ምናልባት ትርጉሙ አያስኬድ እንዲባል ተመልሰን ወደ እነዚሁ ነው የምንመጣው፣ እና ከወዲሁ ውጤቱ ወደሚታወቅ አማራጭ በሚሄድ ይሻላል በሚል ነው ያቀረብ ነው እንደው ምናልባት በትርጉሙ እንኳን እንደዚህ አይነት የሚያስኬድ ሆኖ ደግሞ ከተገኘ ተራዘመ ጊዜ እንዳይሆን ይ የሚሰሩ ትርጉምን የሚሰሩ ሰዎች ደግሞ በነፃነት እንዲሰሩ የሚሉ ነጥቦችን ያነሳል እና ዋናው የእኛ ነጥብ በተቻለ መጠን በሚያስማማው ህግ እንኳ ሆኖ የታወቀ ውጤት ወዳለው ወደ ማሻሻሉ ብንሄድ ይሻላል የሚል ነው። ግን ሌላም ፍራቻ ያላችሁ መሰል፣ አንደኛ የህገ መንግስት አጣሪ ጉባኤው በሙሉ ነጻነት ሊሰራ እንደማይችል ፍራቻ ያላቸው ይመስላል። ከዛ በተረፈ ደግሞ መንግስትም በዚህ በመራዘሙ ወይንም በትርጉሙ ምክንያት ሌላ ተጨማሪ ጊዜ ያገኘው ይሄ መንግስትም በዚያው ተቆናጦ እንዳይጠናከርም የምትፈልጉ ወይንም የምትፈሩ ትመስላላችሁ። እውነት ነው እንግዲህ የመግለጫው መነሻ የምንወስደው አማራጭ ሀገረ መንግስቱን የሚያስቀጥል ከተከሰተው ወረርሽኝ የሚታደገን የሚታደገንእና የጀመር ነውን ይሄ ዲሞክራሲያዊ ግንባታ ፕሮሰሱን የሚያግዝ መሆን አለበት የሚል ነው። ደግሞ የማያወዛግብ ሁሉንም የሚያስማማ ይህንን የሚሰሩ ሰዎችን በስንፍና ሆነ በሌላ ነገር ዝም ብሎ ላልታወቀ ጊዜ የሚተው መሆን የለበት። ለዛ ነው ነገሮችን ለማጠር የሞከር ነው ለዛ ነው። ዋናው መነሻችን ግን በእንደዚህ አይነት ጠንካራ መንግስት በሚያስፈልግበት ተናበን፣ ከሀገር አቀፍም ሆነ ከቀጠና ወይም ከአለም አቀፍ ችግሮች ለመውጣት በምንጥርበት ጊዜ ያልታወቀ ክፍት ነገር መተው የለብንም። በታወቀ ሁኔታ ይህን በዚህ መልኩ አስተካክለን እንሄዳለን የሚል ቁርጥ ያለ አሰራር ነው ማስቀመጥ ያለብን ከሚል ነው። ዛሬ ከቀትር በፊት አዲስ አበባ በሚገኘው ጽህፈት ቤቱ ጋዜጣዊ መግለጫ የሰጠው የትግራይ ዴሞክራሲያዊ ፓርቲ በበኩሉ አሁን በስልጣን ላይ አለ ያለው የለውጥ መንግስት እስከ ዛሬ ሲያከናውናቸው የነበሩ ስራዎች ዴሞክራሲያዊ ስርዓትን ለመገንባት አመች ሁኔታን ፈጥረዋል ብለዋል። ዴሞክራሲያዊ ምህዳሩ ህግን መሰረት አድርገው ለሚንቀሳቀሱ የፖለቲካ ድርጅቶች ሁሉ የሚያሰራ ሁኔታን ፈጥሯል ያሉት የፓርቲው መሪ ዶክተር አረጋዊ በርሄ ይህን እድል ማበላሸት አያስፈልግም ይላሉ። ይህ እድል የከፈተ አካሄድ እንደገና እኛ ገብተን ካላተራመስ ብሎ መጮህ ጥቅም ያለው አይመስለኝም። ስለዚህ የሚፈለገው ወደ ዲሞክራሲያዊ ስርዓት መሸጋገር ነው። አሁን የተያዘው ሂደት ደግሞ ይህንን ለማቀላጠፍ የሚያግድ ነገር ስለሌለ በዚህ መሄድ እንዳለባቸው ነው የሚታይ። የክልል ምርጫ የሚባል ነገር ህገ መንግስቱን ተከትሎ ፌደራል ስርዓቱን ተከትሎ መካሄድ ያለበት ምርጫ ነው። ለዛም ህገ መንግስቱ የተለያዩ አንቀጾች አስቀምጠዋል። ምርጫ ቦርድም ይህንን ኃላፊነት ለመወጣት በመንቀሳቀስ ላይ ነበረ በክልሎችና ወረዳዎች ሳይቀር የምርጫ ጣቢያዎችን እየመሰረተ የምርጫ ተወካዮችንም እያቋቋመ በመጓዝ ላይ እያለ ነበር። ይሄ የኮሮና በሽታ የመጣ ስለዚህ ህገ መንግስቱ በሚፈቅደው መሰረት ምርጫ ቦርድ ባወጣው የጊዜ ሰሌዳ የክልሎችን ይካሄዳል። ከዚህ ውጭ የሚደረግ የክልል ይሆን የወረዳ ይሆን ምርጫ ህገ መንግስት ምርጫ ቦርድ በሚያዘው ይካሄድ አይደለም። ስለዚህ ጸረ ህገ መንግስት ነው። ፌዴራል መንግስት በክልሎች ላይ የሚደረጉ ህገወጥ ስራዎች ማቆም ይኖርበታል። ይሁንና በአሁኑ ወቅት በተለይ ህዝባዊ ወያኔ ሓርነት ትግራይ ህወሀት ከመስከረም በፊት ሕገ መንግስቱ በሚደነግገው መሰረት ምርጫው መከናወን አለበት እያለ በመከራከር ላይ እንደሆነ አስታውሰው ዶክተር አደጋዊ ክርክሩ የሕግም ሆነ የሞራል መሰረት የሌለው ነው ብለዋል። ህገ መንግስት መለወጥ የለበትም የሚለው መፈክሮ በተጨባጭ ሁኔታም ይሁን በመተከል ደረጃ በፕሪንስፕል ደረጃ ተቀባይነት የሌለ ጉዳይ ነው። ከዚህ በመለስም የህወሀት አመራር የሞራል ብቃትም የለው። በህገ መንግስቱ ላይ ይሄ ይሁን ይሄ አይሁን የሚል ትችት ለማቅረብ ሞራላዊ ብቃትም የለው። ለምን ህገ መንግስቱ ሲያፈርስ የነበረ እሱ ራሱ በቅድሚያ የሚጠቀስ ሀይል ስለሆነ ነው። በመጨረሻም የፓርቲው መሪ የትግራይ ህዝብ ያለፈበትንና ዛሬም ያለበት ነው ያሉትን የአፈናና የጭቆና ቀንበር ዘርዝረው በዚህ ሁኔታ የሚገኝ ህዝብ ለነጻነቱ ለመንቀሳቀስ በእጅጉ ይቸግረዋል ብለዋል። እየተፈጸመ ነው ያሉትን ግፍም በምሳሌ እየጠቀሱ ተናግረዋል። እንዲም ሆኖ ግን የትግራይ ህዝብ ዛሬም ለዲሞክራሲያዊና ሰብአዊ መብቶቹ መከበር እየታገለ ነው ያሉት ዶክተር አረጋዊ ከሌሎች ኢትዮጵያውያን ወንድሞቹ እገዛ እንደሚያስፈልገው አስገንዝበዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን አመሰግናለሁ። ከአዲስ አበባ ወደ ባህር ዳር ያሻገረናል ተከታዩ የዕለቱ አቢስ ሁለተኛ ዘገባ የጋራ አቋም ያላቸው ተፎካካሪ የፖለቲካ ድርጅቶች በሌሉባት ሀገር የሽግግር መንግስት ይመስረት ማለት ሀገሪቱን ለከፋ ብጥብጥ የሚዳርግ ነው ሲሉ በአማራ ክልል የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች ገለጡ። የአማራ ዲሞክራሲያዊ ንቅናቄ አብን፣ እንዲሁም የአማራ ዲሞክራሲያዊ ኃይል ንቅናቄ አህዲን ናቸው በወቅታዊ የሀገሪቱ ጉዳዮች ላይ ያላቸውን አቋም ለአሜሪካ ድምጽ የገለጡት። የኮሮና ቫይረስ ወረርሽኝ ተወግዶ ምርጫ እስከሚካሄድም ድረስ በስልጣን ላይ ያለው መንግስት ባለበት መቆየት እንዳለበት ነው በአቋማቸው የጠቆሙት። አገሪቱ በአሁኑ ሰዓት የሚያስፈልጋት የሽግግር መንግስት ሳይሆን የሽግግር ጊዜ ነው ብለዋል። ፓርቲዎቹ ይፋ ያደረጉትን አቋም መነሻ ያደረገችው ዘጋቢያችን አስቴር ምስጋናው አመራሮቹን አነጋግራ ተከታዩን አጠናቅራለች። የፊታችን ነሐሴ በኢትዮጵያ ሊካሄድ የነበረው ሀገራዊ ምርጫ ከኮቪድ-19 ጋር በተያያዘ መራዘሙን ተከትሎ የሀገሪቱ ምርጫ ቦርድ ሀገራዊ ምርጫውን በተቀመጠው የጊዜ ገደብ ማካሄድ እንደማይችል ካሳወቀ በኋላ ገዢው ፓርቲ አራት አማራጮችን አቅርቦ ከተፎካካሪ ፓርቲዎች ጋር መወያየቱም ይታወሳል። በአንጻሩ ደግሞ ምርጫው ከተራዘመ የሽግግር መንግስት መመስረት አለበት የሚሉ ኃይሎች ብቅ ብለዋል። የአማራ ብሔራዊ ንቅናቄ አብን ሰሞኑን ባወጣው መግለጫ አዲስ የሽግግር መንግስት መፍጠር በሀገራችን ወቅታዊ የፖለቲካና የኃይል አሰላለፍ አውድ ሊሳካ አይችልም ብሏል። ባለፉት ሁለት ዓመታት የታየው መንግስት መሩ የለውጥ ሂደት የከሸፈና የማያሰራ እንደነበር ፓርቲው ጠቅሷል። ይህም ሆኖ ምርጫው እስኪካሄድ ድረስ በስልጣን ያለው መንግስት መቆየትና የሽግግር ሂደቱን መምራት እንዳለበት አስታውቋል። የአማራ ዲሞክራሲያዊ ንቅናቄ አብን ምክትል ሊቀመንበር አቶ የሱፍ ኢብራሂም ለአሜሪካ ድምጽ በስልክ እንደ ገለጹት አሁን ሀገሪቱ ባለችበት ነባራዊ ሁኔታ እና የፖለቲካ ፓርቲዎች አቋም የሽግግር መንግስት ማቋቋም የሚለው ሀሳብ የሚሰራ አይደለም። ይልቁንም የሚያስፈልገው የሽግግር ሂደት መሆኑን በመጥቀስም ያም መመራት ያለበት አሁን ባለው መንግስት እንደሆነ አብራርተዋል። የሽግግር መንግስት መስረታ የሚባለውን እኛ እንደማንቀበል በግልጽ አስቀመጥን። የሽግግር መንግስት አሁን ባለው የኢትዮጵያ የፖለቲካ ድባብ ባለው ከፍተኛ የሆነ ልዩነት የፖለቲካ ፓርቲዎቹ አቋም አብሮ ሊሰራ የሚችልበት ሁኔታ ሊፈጠር እንደማይችል እንደውም አገሪቱን ወደ ባሰ ችግር ሊያስገባ የሚችል ሙከራ ነው በሚል ውድቅ አድርገናል። እሱ ላይ አካባቢ ስለሆነ አብዛኞቹ ድርጅቶች ጠንከር ባለመልኩ የመጡበት በዚህ ወቅት እኛ ባችንን የመጠበቅ ከፍተኛ አደራ አለብን። ከፓርቲና ከግለሰብ ስልጣን ያለፈ ጉዳይ ነው በሚል የሽግግር መንግስት የሚለው ሳይሆን የሽግግር ጊዜ ነው የሚያስፈልገው ነው። ይህን የሽግግር ጊዜ ደግሞ አሁን ያለው መንግስት መምራት አለበት ነው። አዲስ የመንግስት ምስራት ሂደት ውስጥ ብንገባ የሞራልም የሕግም የፖለቲካ አጠቃላይ ሁኔታም ለማይፈቅድ ያለው መንግስት የሽግግር ጊዜው መምራት አለበት ነው። ሌላው አሁን ባለው የፖለቲካ ሁኔታ ሀገሪቱንም ለማፍረስ የእኛንም ህዝብ በጠላትነት ፈርጆ ይንቀሳቀሱ የነበሩ ቋሚ ጠላት ድርጅቶች እና ቡድኖች ስላሉ አሁን ያለውን ችግር መሰረት አድርገው በኢትዮጵያ ሕዝብ ላይ በአጠቃላይ በተለይም በአማራ ሕዝብ ላይ የጸጥታና የሰላም ችግር ለመፍጠር እንቅስቃሴ ሊያደርጉ የሚችሉ መሆኑን ስለምንገነዘብ መንግስት እንደው በመደበኛነት ህግ የማስከበር ግዴታ እንዳለበት እናውቃለን። ነገር ግን ልዩ ሁኔታ ስለተከሰተ ልዩ ዝግጅት አድርጎ ህዝቡን ሰላምና ጸጥታ እንዳስከብር ነው። በዚህ የሽግግር ጊዜ ውስጥ ግን ገዢው ፓርቲ ያልተመለሱ የአማራ ህዝብ ጥያቄዎችን የሚመልስ ኮሚቴ ማቋቋም እንዳለበትም አቶ ኢየሱፍ ተናግረዋል። በመሀል መንግስት ይሄ አጋጣሚ ከተገኘ ሀገሪቱንም እየመራ ብሔራዊ የውይይት ኮሚሽን እንድፈጠርም ጥያቄ አቅርበናል። በዚህ መልኩ ነው መሄድ ያለብን ነው። ህገ መንግስቱን ትሻሻል ለአስራ ዘጠኝ ዘጠና ዘጠኙ የህዝብና ቤት ቆጠራ ውድቅ መደረግ አለበት። ህዝባችንም ቁጥር ሆን ተብሎ የቀነሰ ህዝባችንም የማካካሻ ፍትህን በሚፈልግም እንደዚሁ አስቀምጠናል። ስለዚህ መዋቅራዊ እና ሁሉን አካታች ሽግግር ሂደት እንደሆነ ነው ሂደትን የምንፈልገው። የልሂቃን ድርድር ነው የሚያስፈልገው። ነው የፖለቲካ ፓርቲዎች፣ የሲቪክ ማህበራትና ሌሎች ባለድርሻ አካላትን ያካተተ በህዝብ ተወካዮች ተጠሪ የሆነ ኮሚሽን ይቋቋም ነው። ይህንን ሁሉ ፕሮሰስ ግን አሁን ስልጣን ላይ ያለው መንግስት ኃላፊነት ወስዶ እንዲሰራ ነው። በክልል ደረጃ ምርጫ ማካሄድም የሀገሪቱን ህገ መንግስት አለማክበር ነው ብለዋል አቶ ዩሱፍ። ምርጫ ማካሄድ አይቻልም አይቻልም ነው። የትግራይ ክልል ገዥ ፓርቲ ህወሀት ወይም ትህነግ የሚባለው ምርጫ አካሄድ ያለበት ነበር፣ እሱም ተገቢ አይደለም። በክልል ደረጃ ሀገራዊ ምርጫ ቦርድ የሚመራው ነው እንጂ እንደዚህ አይነት አሰራር የለም። በአንድ በኩል ህገ መንግስት እናከብራለን ይላሉ፣ በሌላ በኩል ህገ መንግስቱን የሚጥስ ስራ ውስጥ በመግባት ሙከራ ያደርጋሉ። የአማራ ዲሞክራሲያዊ ሀይል ንቅናቄ አዲህን ሊቀመንበር አቶ ተስፋውን አለም ነው በበኩላቸው የሽግግር መንግስት እንዲቋቋም የሚወተውቱ ሀይሎች ሀገሪቱን ወደ ባሰ ችግር ውስጥ ለመክተት ያሰቡ ናቸው ብለዋል። አንደኛ የኢትዮጵያ የፖለቲካ ሀይሎች የሀይል አሰላለፍ ስናየው ይህ ጸረ አማራና ጸረ ኢትዮጵያ ሀይሎች በኛ እምነት ማለት ነው በኛ ንቅናቄ ውስጥ የሽግግር መንግስት ክፍተት ይፈጥራል ወይም ከባለፈው ስርአት ያለፈ ጭቆናውን የሚያስቀጥለን የአማራ ዞን ብሎም የኢትዮጵያ ዞን ወደ ዲሞክራሲ ስርአት የሚያደርገውን ሽግግር ይሄ የሽግግር መንግስት ለዳ ችግር ውስጥ ይከተናል የሚል እምነት አለ። ሀሳቡ እንደ ሀሳብ እናከብራለን፣ ግን አሁን ባለው ሁኔታ የሽግግር መንግስት አዋጭ ነው ብለን አናምንም። በኢትዮጵያ በቀላሉ እኳ ብናወስድ ወደ መቶ ምናምን ፓርቲ አለ። ስለዚህ እነኚህ ሀሳባቸው መጥቶ አንዱ ቁጭ ብለው ጫፍና ጫፍ ያለ ሀሳብ ታርቆ ወደ መንግስት መስረታ የሚያደርስ እንቅስቃሴ የለም። ስለዚህ በሌለበት ሁኔታ ደግሞ የኢትዮጵያን ብሔራዊ ጥቅም ልናስጠብቅ አንችልም። ስለዚህ ከነ ችግሩም ቢሆን ከነ ችግሩም ቢሆን መንግስት አልባ መሆን አንፈልግም። ከነ ችግሩም ቢሆን አሁን ያለው መንግስት ጥያቄው የምንፈልጋቸው የህገ መንግስት መሻሻል እንዳለ ሆኖ ያለውን ነገር ታግዘን ምርጫ፣ ሁሉንም ነገር ይፈታዋል የሚል እምነት አለን ውስጥ እንደ ህገ መንግስት ማሻሻያ ለምሳሌ ሁሉም ብሔር ብሔረሰቦችን ያቀፈ የምሁራን የሚያካተተ የህገ መንግስት ማሻሻያ ረቂቅ የሚያዘጋጅ ቡድን እንዲዘጋጅ ሀሳብ አቅርበናል። የሽግግር መንግስት ይቋቋም የሚለው ሀሳብ የአማራን ህዝብ በጠላትነት ፈርጀው የሚንቀሳቀሱ ሀይሎች ሴራ ነው ባይ ናቸው ሁለቱ ተፎካካሪ ፓርቲዎቹ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር አስቴርን ለዘገባው አመሰግናለሁ። አድማጮች ሶስተኛው በተመሳሳይ ርዕስ ላይ ያተኮረ ዘገባ ከባህር ዳር ወደ ደቡብ ክልል ይወስደናል። በደቡብ ክልል የሚንቀሳቀሱ አንዳንድ ፓርቲዎች በምርጫው መራዘምና ያንን ተከትሎም በመንግስት በቀረቡ አማራጮች ላይ የተለያዩ አቋሞችን እያንጸባረቁ ነው ይለናል ዮናታን ዘብዲዮስ ባጠናቀረው ተከታዩ ዘገባው። የኮሮና ቫይረስ ባልተወገደበት ሁኔታም ቢሆን ምርጫው መካሄድ እንዳለበት የገለጹም አልጠፉም። የገዢውን የብልጽግና ፓርቲ ጨምሮ የአንዳንድ ፓርቲዎች አቋም የተካተተበትን ዘገባ ያጠናቀረው ዮናታን ዘብዴዎስ ተከታዩን አድርሶናል። አገሪቱ የገባችበትን ችግርና ውስብስብ ሁኔታ ይረዳለው ያለው የገዴው ሕዝብ ዲሞክራሲያዊ ድርጅት የያዘውን አቋም የድርጅቱ ሊቀመንበር አቶ አሊሳ መንገሻ ተናግሯል። ይሄ የወረርሽኙ ጉዳይ በሚመጣበት ጊዜ ምርጫ ቦርድ የገጠመው በዛ ጊዜ ውስጥ እነዚያን ስራዎች መስራት ያለመቻል እውነታ ነበር። ስለዚህ ምርጫ ቦርድ ያንን ምርጫ ለማካሄድ መንግስት አስቸኳይ ጊዜ አዋጁን ከማውጣቱ በፊት ወረርሽኙን በሚመለከት መደረግ ባለባቸው ጥንቃቄዎች ያወጣውን መመሪያ ተከትሎ ምርጫ ቦርድ ከዛኛው የመንግስት መመሪያ ውጭ መሆን ስለማይችል፣ ተገዥም መሆን ስለነበረበት እንቅስቃሴውን መግታት ግደታው ነበር። በዚህ ሁኔታ ውስጥ ምርጫ ማካሄድ የማይታሰብ ስለነበረ የምርጫው በዚህ ምክንያት መተላለፍ ምክንያታዊ ነው ብለን እንወስዳለን። የተወሰደውንም የመፍትሄ አማራጭ ህጋውና ቅቡልነቱ ያልነው ነው ብሎ ፓርቲያቸው እንደሚያምንም ገልጠዋል። በየትኛውም ዓለም፣ እንደተለመደው በህገ መንግስት በግልጽ ያልተቀመጡ ጉዳዮች ወይም አሻሚ የሚሆኑ ጉዳዮች ወይም ያልተጠበቁ ሁኔታዎች በሚፈጠሩበት ጊዜ በኢትዮጵያ የተጀመረ አይደለም። የበርካታ ሀገሮች የፖለቲካ ታሪክ ይህን ይዟል። የህገ መንግስት ትርጉም ተሰጥቶት በዛው ማዕቀፍ ውስጥ መፍትሄ ሲፈለግ ይታወቃል። የጋራ ስምምነት እንዲፈጠር ግን በፓርቲዎች በሲቪክ ማህበራትና በመንግስት መካከል ሰፊ ውይይት መደረግ አለበት ብሎ ያምናል ብለዋል። በሌላ አንጻር የቆመው የወላይታ ህዝብ ዴሞክራሲያዊ ግንባር ተወካይ አቶ ሙሉጌታ ኔቦ በበኩላቸው የምርጫ መራዘም ተገቢ እንዳይደልና በአማራጭነት ቀርቦ በህዝብ ተወካዮች ምክር ቤት በጸደቀው ህገ መንግስት መተረጎም በሚል ውሳኔም እንደማይስማማ ተናግሯል። ግንባሩ የምርጫ መራዘም ሆነ ኮቪድ-19 የሚያመጡት ቀውስ እኩል ናቸው ብሎ ያምናልም ብሏል። ቀድሞም ወላይታን ጨምሮ የደቡብ ክልል በአስቸኳይ ጊዜ አዋጅ ወይም በጊዜያዊ ወታደራዊ እዝ ስር ያለ ነበር። ምርጫ ቦርድ ና 23 2012 ዓም ምርጫው እንዲደረግ ቀን የቆረጠው በማለትም ተከራክረዋል። ከድምፅ መሽታ ቀን በፊት ምርጫ ቦርድ የሚያከናውናቸውን ዝግጅት በተመለከተ ግልጽ የመፍትሄ ሀሳብ ባያስቀምጡም ድምፅ የሚሰጥባቸውን ጣቢያዎች ጥፍ በማድረግ ምርጫው መካሄድ አለበት የሚል አቋም ግንባሩ መያዙን ገልጠዋል። አሁን እኛ እየተዳደረኝ ያለ ነው ከምርጫ ቦርድ ጋር ሳይሆን አሁን ስልጣን ላይ ካለው ከገዢ መንግስት ጋር ነው። ስለዚህ መልሶ ይሄ መራዘም አለበትም የለበትም የሚለው ነገር ምርጫ ቦርድ የሚሰጥበት ሞራልም ድፍረትም የለውም። ምክንያቱም ኃላፊነት አይደለም። ህገ መንግስት ይንን አይፈል ስለዚህ ምርጫ መደረግ አለበት የሚለውን የወሄደግ አቋም በዚህ ገልጻሉ። ህወሀት በክልሉ ምርጫ እንዲካሄድ ዝግጅት ይደረግ በማለት ያወጣውንም መግለጫ እንደሚደግፉ ተናግሯል። የገደው ህዝብ ዴሞክራሲያዊ ድርጅት ሊቀመንበር አቶ አሊሳ መንገሻ ህወሀትን ጨምሮ ምርጫው መካሄድ አለበት ለሚሉ ፓርቲዎችና ግለሰቦች ከስልጣንና ከህዝብ የቱ ይቀድማል ስል ጥያቄ አዘል ሀሳብ ሰንዝረዋል። ለሀገራችን ስንል፣ ለህዝባችን ስንል የዚህ ትውልድ አካል እንደመሆናችን ካለብን ኃላፊነት ማስቀደም ያለብንን መምረጥ ግዴታችን ነው። የፖለቲካ ግብ ግቡን ነው የምናስቀድመው ወይስ ህዝባችንን ከዚህ አደገኛ ወረርሽኝ መታደጉን ነው የምናስቀጥም የደቡብ ክልል ብልጽግና ፓርቲ የዲሞክራሲ ተቋማት ዘርፍ ኃላፊ ረዳት ፕሮፌሰር አንተኔ መለ ደግሞ በሰለጠነ ሁኔታ ነጻ ፍትሃዊና ተአማኒ ምርጫ እንዲደረግ እንደሚፈልግ ገልጠው ፓርቲው ስልጣን ሳይሆን የአገር ሉዓላዊነትና የህዝብ ደህንነት እንደሚያስቀድም ተናግሯል። መንግስትና ፓርቲው የዲሞክራሲ ተቋማት እንዲጠናከሩ፣ የፖለቲካ ምህዳሩ እንዲሰፋና አካታች እንዲሆን በምርጫ ቦርድ በኩል የተደረጉ ጥረቶች የሚበረታታ መሆኑን ገልጠው ቦርዱ ተፎካካሪ ፓርቲዎችና ብልጽግና ፓርቲ ያካተተ የውይይት መድረክ ሲያካሄድ መቆየቱን አስታውሶ ደርሶ ምንም እንኳን ፓርቲያቸው ለምርጫ የተዘጋጀ ቢሆንም ለምርጫው ዝግጅት በሚደረግበት ወቅት የኮሮና ቫይረስ መከሰቱን ተከትሎ ቦርዱ የወሰደው ውሳኔ ተገቢ ነው ብሎ ፓርቲያችን ያምናል ብሏል። ከበሽታው ቀውስ ባሻገር የሀገራችን የፖለቲካ ሁኔታን ከግንዛቤ ማስገባት ያስፈልጋል። ቀጣይ የሆነ ጠንካራ መንግስት በሀገራችን ውስጥ መኖር አለበት። የሚያንዣብቡ ወይም በሀገር ውስጥም ሆነ ከውጭም ያሉ በርካታ የሆኑ የፖለቲካል ችግሮች ያሉባት ሀገር ናት። መንግስት በቀላሉ ከውጭም ሆነ ከውስጥ የሚመጡ ጥቃቶችን ወይም ችግሮችን ለመከላከል በሚያስችል መልኩ ራሱን በብቃት የሀገርን ህልውና እንደዚሁም ብሔራዊ ጥቅሟን ዲፌንድ ሊያደርግ የሚችል መንግስት ሊኖረን ግድ ይላል። ስለዚህ ይሄንን ተቃርኖ ሊያስታርቅ በሚችል መልኩ የመጨረሻው አማራጭ ተብሎ የተወሰደ ነው። ህገ መንግስት ዝርዝር ጉዳዮችን ላይዝ ይችላል ያሉት ረዳት ፕሮፌሰር አንተኔ እየተወሰደ ያለውን አማራጭ መፍትሄ ብልጽግና ፓርቲ ህጋዊ ነው ብሎ እንደሚያምንም ተናግሯል። የክልሉ መንግስት በሽታውን ለመከላከል ጥረት እያደረገ መሆኑን ገልጠው ተፎካካሪ ፓርቲዎች ከህዝብና ከመንግስት ጋር በመተባበር ችግሩን በአጭር ጊዜ ውስጥ ተሻግረን ፖለቲካውን በሰላማዊ መንገድ እናካሄድ ሲሉ ጥሪ አቅርበዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም የናታን ዘብድዮስን አመሰግናለሁ። አድማጮች በተከታታይ የሰማችሁት የዕለቱን አብዮስ ነበር። አሁን ወደ መጽሔቱ ዝርዝር የትንታኔ ዘገባዎች እንሻገር። የኢትዮጵያ መንግስት ዜጎችን ከኮሮና ቫይረስ ለመጠበቅ በሚል ባወጣው አስቸኳይ ጊዜ አዋጅ የዜጎችን የመናገር ነጻነት እያፈነበት ነው ሲል አለም አቀፉ የሰብአዊ መብት ድርጅት ሂዩማን ራይትስ ዋች ተቸ። በማህበራዊ ድረ ገጻቸው ላይ የጻፉ ሰዎችም ይታሰራሉ ያለው ሂዩማን ራይትስ ዋች መንግስት ሀሳባቸውን በገለጹ ሰዎች ላይ የእስር እርምጃ ከመውሰድ መውጣት አለበት ብሏል። ማህበራዊ ሚዲያ ላይ በመጻፌና ሀሳቤን በመግለጼ ብቻ ከመኖሪያዬ አዲስ አበባ ወደ ሀረሪ ክልል ተወስጄ ለሰላሳ ሁለት ቀናት እስር ላይ እንድቆይ ተደርጊያለሁ ያሉት በኢትዮጵያ የህግ ባለሙያ ሴቶች ማህበር በበጎ ፈቃደኝነት የጥብቅና ስራ ይሰሩ የነበሩትና በመጨረሻም በፌዴራል ጠቅላይ አቃቤ ህግ ጣልቃ ገብቶ መፈታታቸውን ገልጠዋል። በፌዴራል ጠቅላይ አቃቤ ህግ በሚኒስቴር ዴታ ማዕረግ የህግ ጉዳዮች ዘርፍ ኃላፊ ዶክተር ጌዲዮን ጢሞቴዎስ በበኩላቸው በአስቸኳይ ጊዜ አዋጁ ስር የታሰሩ የተቀጡ፣ ወይም የተከሰሱ ሰዎች የሉም ነው የሚሉት። ዓለም አቀፍ ድርጅቱ የጠቀሳቸው ግለሰቦች ጉዳይ ከአስቸኳይ ጊዜ አዋጁ ውጭ ባለ የህግ ማዕቀፍ የተያዘ መሆኑን ተናግረዋል። ለዝርዝሩ ሲሆን ግርማ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዎች የኢትዮጵያ መንግስትን ወቅሶ ባወጣው መግለጫ ዜጎችን ከኮቪድ-19 ለመከላከል በሚል የወጣው አዲሱ የአስቸኳይ ጊዜ አዋጅ የመናገር ነጻነትን ለማፈን ውሏል፣ ከዚህ በኋላም ሊውል ይችላል በሚል ስጋቱን በማጋራት ትችት ሰንዝሯል። የድርጅቱ የአፍሪካ ቀንድ ዳይሬክተር ላቲሻ ባይደር ለትችቱ መነሻ የሆኑ ጉዳዮች አሉ ይላሉ። ኮቪድ-19 በተመለከተ አስተያየት በመጻፋቸው ብቻ አንድ ጋዜጠኛ ና አንድ የሰብአዊ መብት ተሟጋች መታሰራቸው ሁኔታውን አሳሳቢ አድርጎታል ላቲሻ የጠቀሷቸው ጋዜጠኛ ያየሰው ሰው ሽመልስ ና የህግ ባለሙያዋ ኤልሳቤጥ ከበደ ከእስር የተለቀቁ ሲሆን ጋዜጠኛ ያየሰው ሰው ሽመልስ በፌዴራል ጠቅላይ አቃቢ ህግ ክስ ቀርቦበታል ያየ ሰው ኢትዮ ፎረም በተሰኘ የዩቲዩብ ገጹ ላይ በኮሮና ቫይረስ ምክንያት ህይወታቸው ለሚያልፍ ሁለት መቶ ሰዎች ሰዎች መንግስት መቀበሪያ ጉድጓዶች እንዲዘጋጁ አዟል የሚል መረጃን በማሰራጨቱ መታሰሩና አቃቤ ሕግ ግለሰቡ የሀሰተኛ መረጃን ለመከላከልና ለመቆጣጠር የወጣውን አዋጅ በመተላለፉ ምክንያት ክስ እንደቀረበበት አስታውቋል። ላቲሽያ ይህ አዋጅ ከመጽደቁ በፊት ድርጅታቸው ተቃውሞ አሰምቶ እንደነበር ገልጸው በአዋጁ ላይ የተካተቱት አንቅጾች ሰፊና ለትርጉም ክፍት በመሆናቸው የዜጎችን የመናገር ነጻነት ለማፈኛ ሊውል ይችላል የሚል ስጋት እንደነበራቸው ተናግረዋል። የአንቀጾቹ አሻሚ መሆን ለጋዜጠኞች አስቸጋሪ መሆኑንም ይናገራሉ። ሀሳብን በነጻነት የመግለጽን መብት አስመልክተን ስንናገር ጋዜጠኞች ወይም ግለሰቦች ከዚህ ህግ አንጻር በትክክለኛ ቦታ መቆም አለመቆማቸውን ለማወቅ ሁኔታውን ከባድ ያደርግባቸዋል። የፌዴራል ጠቅላይ አቃቢ ህግ ያየሰው ሽመልስን በተመለከተ በሚያዝያ 13 2012 ዓ ም በፌስቡክ ገጹ ላይ ባወጣው መረጃ በያየ ሰው ላይ ክስ የተመሰረተበትን ምክንያት ሲያስረዳ ተከሳሽ የጥላቻ ንግግርንና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 1185 ዝባር 2012 አንቀጽ አምስትና ሰባት ዝባር አራት ስር የተመለከቱትን ድንጋጌዎች በመተላለፍ ተከሶ በፌዴራል የመጀመሪያ ደረጃ ፍርድ ቤት ለልደታ ምድብ ችሎት ቀርቧል። ተከሳሽ መረጃው ሐሰት የሆነና የመረጃውን ሐሰተኛነት እያወቀ ወይም ካለበት አጠቃላይ ሁኔታ አንጻር የመረጃውን እውነተኛነት ለማጣራት በቂ ጥረት ሳያደርግ በቀን 17072012 ዓ ም ተከሳሽ ያየ ሰው ኃላፊነት በጎደለው ሁኔታ መንግስት መንግሥት 200 ሺህ መቃብር ለኮሮና ቫይረስ ሟቾች እንዲዘጋጅ ትዕዛዝ የሰጠ በማስመሰል በራሱ ስም በሚጠቀመው የማኅበራዊ ሚዲያ ቅንፍ ፌስቡክ ገጽ ቅንፉ ይዘጋል አማካኝነት የጤና ሚኒስቴር ሚኒስትር የሆኑትን ፎቶግራፍ በመለጠፍ ሁለት መቶ ሺህ የመቃብር ቦታዎች እንዲዘጋጁ መንግስት አዘዘ በማለት በጽሁፍ የሐሰት መረጃን ያሰራጨ በመሆኑ በፈጸመው የሐሰት መረጃን ማሰራጨት ወንጀል መከሰሱን የክስ መዝገቡ ያስረዳል። ላቲሻ ባይደር መንግስት ትችት ሊቀርብበት ይችላል። ለሚቀርብበት ትችት ራሱን ማዘጋጀት ሁኔታዎችን ለማሻሻል መሞከር እንጂ እስርን እንደ መፍትሄ መጠቀም የለበትም ይላሉ። የሐሰተኛ መረጃ ተሰራጭቷል ብሎ ሲያምንስ መንግስት ምን ማድረግ አለበት? በሚል የተጠየቁት ላቲሽያ ከማሰር በመለስ ብዙ አማራጮችን መጠቀም ይገባዋል ብለዋል። የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከል መንግስት በሐሰተኛ መረጃ ምትክ ትክክለኛውን መረጃ መስጠት አንዱ መንገድ ነው። ሌላው መረጃ በነጻነት እንዲንሸራሸር በመፍቀድ ጥራት ያለውና ገለልተኛ ጋዜጠኝነት እንዲያብብ ማድረግ ነው። ሌላ በዚህ በሂውማን ራይትስ ዎች መግለጫ ላይ የተጠቀሱትና እንዲፈቱ የተጠየቁት የኢትዮጵያ የህግ ባለሙያ ሴቶች ማህበር በጎ ፈቃደኛ ጠበቃ ኤልሳቤት ከበደ ከሚኖሩበትና ከሚሰሩበት አዲስ አበባ ወደ ሀረሪ ክልል ተወስደው ከታሰሩ በኋላ የጊዜ ቀጠሮ መዝገብ ተከፍቶባቸው እንደነበር ለአሜሪካ ድምፅ ተናግረዋል። ከመነሻው አወሳሰዳቸው ህጋዊ እንዳልነበር ገልጸው እዛ ከደረሱና ፍርድ ቤት ከቀረቡ በኋላ የነበረው አካሄድ ህግን የተከተለ አልነበረም ብለዋል።

ይህ ማለት አቃቢ ህግ ባልተጣራ ገና አቃቢ ህግ ብኮኔን ሀይል ተጣርቶ ማስረጃ ተገኝቶ እርግጠኛ ሲሆን ክስ ሲመሰረት ብኝ ነበር እሱ ፍርድ ቤት ሊገኝ የሚገባው። በመሀል ግን አንድ ነገር ላይ ስልጣን አለ። የዋስትና ጥያቄን የመመለስ የፖሊስ ሳይሆን ያቃቢ ህግ ነው። እዛ ላይ ተቃውሞ ወይም ደግሞ እንደማይቃወም ነው ምላሽ መስጠት ነበረበት። ሲደቱ የትኛው የትኛው እንደሆነ በትክክል እየተጣራብኛል ነው አላውቅ ሲ ለብቻ የዘረዘረው ክሳ አለ። መርማሪው ለብቻ የዘረዘረው ሌላ የሚጣራ ክስ አለ። ከዚህ ቀደም ባልተለመደ አሰራር ከታሰሩ በኋላ ማጣራት የሚደረግበት አንድ መዝገብ እንዲሁም የዋስትና ጥያቄያቸውን የሚመለከት ሌላ መዝገብ ተከፍቶ እርሳቸው ፍርድ ቤት ሳይቀርቡ ጉዳያቸው ቤተሰቦቻቸው ብቻ በተገኙበት ይታይ እንደነበር ተናግረዋል። ይህም የሆነው በፌስቡክ ገጻቸው ላይ አስተያየት በመጻፋቸውና ሀረሪ ክልልን በተመለከተ ጠቅላይ ሚኒስትር አብይ አህመድ በተገኙበት የህግ ባለሙያዎች ስብሰባ አስተያየት በማቅረባቸው የተቆጡ የክልሉ ባለስልጣናት በእጅ አዙር አድርገውት ሊሆን እንደሚችል ጥርጣሬያቸውን አጋርተዋል። በመጨረሻም በፌዴራል ጠቅላይ አቃቤ ህግ ጣልቃ ገብነት በመታወቂያ ዋስ መፈታታቸውን ተናግረዋል። ጠቅላይ አቃቤ በክልል የተፈጸመው ስገር እርንት የእርምጃ ወስዷል። ምክንያቱም በሀያ ሰባት ዜሮ ስምንት

የለም ብለዋል። ድርጅቱ እያነሳቸው ያለው ጉዳዮችም ቢሆኑ ከአዋጁ ውጪ በሆኑ የህግ ማዕቀፍ እየታዩ ያሉ ናቸው ብለዋል። ስለዚህ አስቸኳይ ጊዜ አዋጁ ይህንን አስከተለ ለማለት እነዚህ ሰዎች በአስቸኳይ ጊዜ አዋጁ መሰረት የተከሰሱ የተቀጡ ወይም የታሰሩ መሆን አለባቸው። እኔ እስከማውቀውና እስከምረዳው የእነዚህ ሁለት ሰዎች ጉዳይ ከአስቸኳይ ጊዜ አዋጁ ጋር የተገናኘ አይደለም ብለዋል። አያይዘውም ከኮቪድ ጋር የተገናኘ ነው፣ ነገር ግን የእነሱን ጉዳይ የተመለከተው ህግ ከአስቸኳይ ጊዜ አዋጁ ጋር የተገናኘ አይደለም ብለዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ ጽዮንን፣ ለዘገባው አመሰግናለሁ። አድማጮች፣ ወደ ዓለም አቀፍ ርዕሰ ጉዳይ እንሻገር። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በዋይት ሀውስ በተደረገ የብሔራዊ ጸሎት ስነስርዓት ላይ በኮቪድ-19 ህይወታቸውን ላጡ ሰዎች ጸሎት አድርሰዋል። በአገሪቱ የሚገኙ ቤተ እምነቶች በራቸውን መክፈት መጀመራቸው ተገልጧል። በሌላ በኩል ግን የዩናይት ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ በኮሮና ቫይረስ ወቅት ለሃይማኖታዊ ማህበረሰቦች በሚል ያወጣውን መመሪያ ረቂቅ የፕሬዝዳንት ትራምፕ አስተዳደር በማገዱ እየተነቀፈ መሆኑን ጠቅሳ የአሜሪካ ድምፅዋ የዋይት ሀውስ ዘጋቢ ፓትሲ ዊዲ ክስዋራ ያጠናቀረችውን ዘገባ ዝርዝር አዳነች ፍስሐ እየታቀርበዋለች። በዋይት ሐውስ ቤተ መንግሥት በተደረገው ብሔራዊ የጸሎት ዕለት ስነ ስርዓት ፕሬዚደንት ትራምፕ ጸሎት አሰምተዋል። ለእያንዳንዱ አስከፊ ሀዘን ለገጠመው ቤተሰብ እንጸልያለን። የማይታየውን ጠላት በመዋጋት ላይ ላሉት ሐኪሞችና ነርሶች፣ እንዲሁም ሌሎች ቀድመው ለሚደርሱት ባለሙያዎችም እንጸልያለን። ኮቪድ-19ን ለመከላከል መድኃኒቶችና ክትባቶች ለመፍጠር እየጣሩ ላሉት የሳይንስ ጠቢባንና ተመራማሪዎች እንጸልያለን። ሀገራችን እንድትመገብና ደህንነቷ እንዲጠበቅ ለሚጥሩት ሰርቶ አደሮችም እንጸልያለን ካሉ በኋላ እግዚአብሔር ይጠብቃቸው ብለዋል ትራምፕ ባደረሱት ጸሎት። ይሁንና በሀገሪቱ ዙሪያ ያሉት ቤተ እምነቶች በራቸውን መክፈት በጀመሩበት በአሁኑ ወቅት የትራምፕ አስተዳደር የበሽታ መቆጣጠርና መከላከል ማዕከል ያዘጋጃቸውን መመሪያዎች አግዷል። መመሪያዎቹ በአብያተ ክርስቲያን ላይ ያተኮሩ ተጨባጭ መመሪያዎችን ያቀፉ እንደሆኑ ታውቋል። ውሳኔዎቹን የሚነቅፉት ወገኖች ደጋፊዎቻቸውን ለማስደሰት ያደረጉት የፖለቲካ ዓላማ ያለው ነው ብለውታል። ኳርድሪስኮስ ድርስከር የተባሉ በጆርጅ ዋሽንግተን ዩኒቨርሲቲ ሃይማኖትንና ፖለቲካን የሚያስተምሩት ቄስ አስተያየት ሰጥተውበታል። And I think that this is also part of the president's efforts to ፕሬዚዳንቱ ደጋፊዎቻቸው የሆኑትን አናሳ ማህበረሰቦችን ለማስደሰት ያደረጉት ይመስለኛል። በመሰረቱ ከብዙሃኑ ይልቅ አናሳ ማህበረሰቦች ሃይማኖተኛ የመሆን ዝንባሌ እንዳላቸው እናውቃለን ይላሉ ድሬስካል። የእምነት ቦታዎችን መልሶ የመክፈቱ ጉዳይ በሪፑብሊካውያንና በዲሞክራቶች መካከል የተለያየ አመለካከት እንዳለ ታውቋል። ኤቢሲ ኒውስ የተባለው የቴሌቪዥን ጣቢያ ባወጣው ሐዝ መሰረት ከሪፑብሊካውያን 73 ከመቶዎቹ ወደ አብያተ ክርስቲያን መሄድ ይጀምራሉ። እንደተከፈተ ወደ ቤተ ክርስቲያን የሚሄዱት ዲሞክራቶች ግን 20 ከመቶ ብቻ እንደሚሆኑ ተገምቷል። ነገር ግን መንግስት የሃይማኖት ነፃነትን ማክበር አለበት የሚል እምነት ያላቸው ሰዎች ሳይቀሩ ቤተ እምነቶች እንደገና ሲከፈቱ የበሽታ መቆጣጠሪያና መከላከያ ማዕከል የሚያወጣውን መመሪያ መከተሉ ወሳኝ ነው ይላሉ። ቲሞቲ ካርኒ የተባሉ አሜሪካዊ ሀሳባቸውን ገልጸዋል። የበሽታ ቁጥጥርና መከላከል ማዕከል በጉዳዩ ላይ ሰፊ እውቀት ያለው በመሆኑ መመሪያ ማውጣት ይኖርበታል። በእኛ የፌዴራል ስርዓት መሰረት ሕግ ማውጣት ያለባቸው ክፍላተ ግዛት ናቸው። ብዙ ጊዜ ደግሞ አብያተ ክርስቲያን ይተገብሩታል። ለምሳሌ በካቶሊክ ቤተ ክርስቲያን ሕግን የሚተገብሩት አውናትና የአካባቢ ካህናት ናቸው። በሌሎች ሃይማኖታዊ እምነቶችም የሃይማኖት መሪዎቹ ናቸው ሕጉን የሚተገብሩት። የበሽታ መቆጣጠሪያ እና መከላከል የሚያወጣው መመሪያ ታዲያ ሁሉም ጥሩ ግንዛቤ እንዲኖሩ ያደርጋል በማለት ካርኔ አስረድተዋል። የሙስሊሙ ሃይማኖታዊ ወር ረመዳን ከመጀመሩ በፊት የዩናይትድ ስቴትስ ብሔራዊ የሙስሊም ግብረ ኃይል በኮቪድ-19 ላይ መግለጫ አውጥቷል። አሜሪካውያን ሙስሊሞች ራስን አግልሎ ማቆየትንና የአካል መራራቅን የመሳሰሉት መመሪያዎችን እንዲያከብሩና በህብረት ሆነ የመጸለዩ ተግባር ለጊዜው እንዲቆም መግለጫው ይጠይቃል። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ በአህዶ ራዲዮ ኤፍኤም 943 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን የአርብ ግንቦት 1 2012 ዓ ም ምሽት ፕሮግራማችንን ነው አስተናጋጃችሁ። አሉላ ከበደ ነኝ። ወደ ሁለተኛው አጋማሽ ስርጭታችን ቀዳሚ ዝግጅት ልውሰዳችሁ። የኮሮና ቫይረስ ወረርሽኝ በዓለም ላይ እየፈጠረ ካለው ሁለንተናዊ ተጽዕኖ አንጻር በሰው ልጆች ላይ አካላዊ፣ መንፈሳዊ፣ ስነ ልቦናዊ፣ ማህበራዊና ኢኮኖሚያዊ ጉዳቶችን ያስከትላል ሲሉ በዳላስ ቴክሳስ የሚገኙት የቤተሰብና የትዳር ጉዳዮች አማካሪው ዶክተር ሙላቱ በላይነህ ገለጡ። የዚህ ችግር ተጽዕኖም ደግሞ በቀጥታ በቤተሰብና በትዳር ላይ ጫና ያሳርፋል ነው የሚሉት። እነኚህን አለመግባባትና ግጭት ሊፈጥሩ የሚችሉ አባባሽ ምክንያቶች በመረዳት እናም በመቀነስ የቤተሰብን ጤና መጠበቅ እንደሚቻል ምክረ ሀሳብ ለግሰዋል። ዶክተር ሙላቱን ያነጋገረችው ጽዮን ግርማ ተከታዩን አዘጋጅታለች። የትዳርና የቤተሰብ አማካሪው እንዲሁም ለማህበረሰብ ግንኙነት ጠቃሚ በሆኑና በተያያዥ ማህበረሰባዊ ጉዳዮች ላይ ስድስት መጽሐፍ የጻፉት ዶክተር ሙላቱ በላይነህ ዓለም አቀፋዊ የኮሮና ቫይረስ ወረርሽኝ የሚያስከትለው ጉዳት ሁለንተናዊ በመሆኑ የትዳርና የቤተሰብ ግንኙነት ጤናን ሊያውክ ይችላል ይላሉ። ከላይ ሰዎች ይታመማሉ እየሞቱም ናቸው። ሲሞቱም እንኳ በደንብ መቅበር እስከማይቻል ሲታመሙ እንደሚገባ ቤተሰብ ማስታመም የማይቻልበት ሁኔታ ነው ያለው። ስለዚህ አካላዊ ጤንነት ላይ እያመጣ ያለው ተጽዕኖ፣ ከዛ ደግሞ ስለ ልቦና፣ በዚህ ምክንያት ሰው በብዙ ፍርሃት፣ ጭንቀት ነው ያለው። በዲፕሬሽን ውስጥ የሆኑ ሰዎች አሉ። እና በዚህ ጊዜ በዚህ ዓመትም ይህ ሰዎች ራሳቸውን የማጥፋት የመግደል ቁጥሩ እንኳ ራሱ እንደሚጨምር ይነገራል። ስለ ልቦና ላይ ተጽዕኖ አለው። ከዛ መንፈሳዊም ተጽዕኖ አለ። ሰው መንፈሳዊ ፓርትም ስላለው ሱብቻ ምሳሁን ደግሞ ማህበራዊ እንደተባለው በፈለግነው ቦታ ወጥተን አብረ መገናኘ መጫወት፣ የተለያዩ ነገሮች ማድረግ ተከልክለን ያለ ነው። ከዛ በተጨማሪ በኢኮኖሚ እንደምታውቀው ብዙ ሰው ከስራ እየተቀነሰ ያለው ወደፊት መቀነስ የሚችል ፖቴንሻል ያላቸው ብዙዎች ናቸው ያሉት። ታመሙትም የሞቱትም፣ ይህ ሁሉ አፌክት የሚያደረገው ትዳርና ቤተሰብን ነው። የቤት ውስጥ መቀመጥ፣ የስራ ማጣትና ገቢ መቀነስ፣ የልጆችን ትምህርት የመከታተል ድርብ ኃላፊነት ሲጨመርበት ግጭቶችና አለመግባባቶች ሊፈጠሩ እንደሚችሉ ይህ ደግሞ ወደ ባሰ ችግር ውስጥ ሊከት እንደሚችል የጠቆሙት ዶክተር ሙላቱ በላይነህ ጊዜውን በጥበብ ማለፍ ያስፈልጋል ይላሉ። መለየት መቻል አለባቸው። ምንድን ነው በቤተሰባችን ላይ እየፈጠረ ያለው ተጽዕኖ? ምንድን ነው ኢኮኖሚካል ነው? በተግባቦታችን ነው? በስነ ልቦናችን በምንድን ላይ ነው ችግር እየፈጠረ የሚለው መለየት ቢችሉ እና ለይተው ቶሎ ብሎ ወደ መፍትሄ ሀሳብ መምጣት የሚችሉበት መንገድ እሱን ቢያስቡ ከዛ በተጨማሪ ደግሞና ከምናነሳቸው ፖይንቶች ከሚያጋጩን ጉዳዮች በላይ ሰው ይበልጣል። ከዛ የትዳር አጋሮቻችን ይበልጣሉ እና ግንኙነታችን ይበልጣል እና በዚህ ጊዜ ቤተሰብ እንደሚበልጥ ገብቶ ቤተሰብን ትልቅ ዋና ስናደርገው ሌሎች ነገሮች እንድንንቅ ዋና እንዳይሆኑ የግጭት ምክንያት እንዳይሆኑ ሊያደርገን ይችላል። ቤተሰብ ሰው እንደሚበልጥ እናስብ ከዛ በተጨማሪ ይህን ክፉ ጊዜ ይህን አስቸጋሪ ጊዜ ወደ በጎ ነገር ወደ መልካም ነገር መቀየር መቻላለን በተጨማሪም ልጆች ከትምህርት ቤት ቤት መዋል ሲጀምሩ ሊፈጠርባቸው የሚችለውን የስነ ልቦና ተጽዕኖ መረዳት ያስፈልጋል ይላሉ ዶክተር ሙላቱ ትምህርት ቤት ብዙ አክቲቪቲ የነበራቸው ናቸው ቤት ውስጥ ያሉት እና ልጆች ጋር የሚፈጠር ከጓደኛ የመለየት ከወዳጅ የመለየት ሰፓሬሽን አንዛይቲ የሚሉት አለ ይሄ የመለየት ጓደኞቻቸውን እያሰቡ ይህ ነገሮቻቸው እንቅልፋቸው፣ አመጋገባቸው፣ ብዙ ነገሮቻቸው አፌክት የሚያደርገው እና ወላጆች በዚህ ጊዜ ልጆቻቸውም ላይ የሚፈራረቅ የሚችለውን ነገር ተረድተው ምንድን ነው መረዳት መቻል አለባቸው። የልጆቻቸው ሁለንተና ለውጥና ፍላጎት መረዳት መቻል አለባቸው። ምንድን ነው ፍላጎታቸው ክዳት ብዙ የተለያየ ፍላጎት ነው ያላቸው። ለውጥም በእነሱ ላይ የሚፈጠር ነገር አለ እና ምንድን ነው የፈጠረባቸው ለውጥሎ ጥሩ ጊዜ ከእነሱ ጋር እያጠፉ መረዳት ጥረት ማድረግ ጥሩ ነው። ከዛ ቀን በልጆቻችን ስ ምንድ ነው እየፈጠረ ያለው ተጽዕኖ ምንድ ነው ያመጣባቸው ተጽዕኖ፣ እሱን መለየት ያስፈልጋል ቶሎ ብለ ምላሽ ለመስጠት አሊያ ልጆቻችንም ጋር በጣም በኃይለኛ ፍርሃት ይሆናሉ፣ ስጋት ይሆናሉ። እሱ ደግሞ ስትረሱ ወደ አንዛይቲ ወደ ጭንቀት ኃይለኛ ጭንቀት፣ ከዛ ጭንቀት እያደገ ወደ ዲፕሬሽን፣ ከዲፕሬሽን ልጆች ስለሆኑ ራሶቻችን መኖር ሊያስጠላቸው በተለይ ደግሞ ባሉ እናትና አባቶቻቸው ሚጋቸው ቤታቸው ሰላም ካልሆነ ደግሞ እሱ ተጨምሮ ቤታቸውን ሊጠሉትና መደበቂያ ሊፈልጉ ምናልባት ራሶቻቸውን ወደማይፈልጉት ነገር እንዲገቡ ያደረጋቸው ስለሚችል መለየትና ከዛ ቀጥሎ ግን መከታተል ያስፈልጋል። ምንድን ነው ልጆቻችን ብሎ ፕሮግራማቸውን፣ ጊዜ እንደገና የጋራ የቤተሰብ ጊዜ፣ ከዛ እንደገና የግል መጫወቻ ጊዜ፣ ከዛ ደግሞ የየግል የየራሳችን እንደገና ምናልባትም ደግሞ ከጓደኞች በቪዲዮ ሆኖ ጓደኞቻቸው ጋር እያወሩ ስቲል አብረው እንዳሉ እንዲሰማቸው፣ ሪሊፍ እንዲሰማቸው የሚሰማቸው የተለያየ ስሜት አንድል የሚያደረጉበት ሶሻል ማህበራዊ ግንኙነት ስለሚያስፈልጋቸው ሚዲያውን ተጠቅሞ እንደሱ እያደረጉ ልጆቻችንን መከታተል በጣም አስፈላጊ ነው እና ይህ ጊዜ መልካም አጋጣሚ ነው። ለወላጆች ለእኛ፣ በአጠቃላይ በየቀኑ የሰዎችን የሞት ቁጥር ከመስማት ጀምሮ ዓለም ያለበትን ጭንቀት ማዳመጥ ፍርሃት እንደሚያስከትልና ከዛ ለመውጣት ደግሞ ራስን ማስገዛት እንደሚያስፈልግ ምክር ሐሳብ ይለግሳሉ። ነገሮች ከቁጥጥር ውጭ ናቸው፣ ግን ራሳችን መቆጣጠር ምንችለው ያለው ሁኔታ በደምብ ተቀብለን አሁን ያለው ሁኔታ አለም በእንደዚህ አይነት ሁኔታ ነው ያለች ብለን ራሳችን አሳምነን ራሳችንን ስሜታዊ ብቻ ስሜታዊ ብቻ ከሆን እንዳልኩት ፍርሃት ድንጋጤ ምናምን ብቻ ነው ግን ከስሜታዊ ባለፈ ግን ምክንያታዊ መሆን ሲጀምር መጠየቅ ሲጀምር ራሶቻችን አድጀስት እያደረግን እየተቀበል ነው በዚህ ባለ ሁኔታ እንዴት አርገን እንኖር ቤተሰባችን እንዴት አርገን እንጠብቅ የሚለውን ነገር ከዛ በተጨማሪ ደግሞ እርስ በእርሳችን እንደ ቤተሰብ መረዳዳት፣ መደጋ ስሜታችንን አውጥተን ተናግረን ባል ለሚስት ሚስት ለባል ወይም ደግሞ ልጆች ለወላጆች ወላጆች ለልጆች ያለንን ፍርሃትና ስጋት መናገሩ አንዳንድ ጊዜ ከዛው ከአጠገባችን ያለው ሰው መፍትሄ ይኖራል። በቃ በሆነ አንድ ቃል ቀንሽ ሊቀየር ይችላል። በአንድ ቃል በአንድ ቃል የነበረው ፍርሃትና ስጋት አሁን ባለቤቴ ነርስ ነች፣ ፍሮንት ላይን ያለችው፣ በየጊዜው እያበረታታው እንዴት ነሽ ያለው እሷም ያለው ሁኔታ የሚያስፈራራ ነገር ነው ግን እየተበረታታል ሙያው ግዴታዋ ነው። በዚህ ጊዜ ማፈክፈክ ስለሌለባት ካለችበት ሁኔታ ከነበረችበት ሁኔታ የምትወጣበትን መንገድ በተቻለ በጣም ቤት ስትመጣ ለውጥ ለማድረግ የምችለውን ነገር አደርጋል። ምክንያቱም የኢንቫይሮንመንቱ የሚያስፈራራና የሚያስደነግጥ ስለሆነ ከዛ በላይ ሌላ የሚያስፈራራ ስንጨምር ሰዎቹ የበለጠ ከፍርሃት ላይ ፍርሃት እና በዚህ ጊዜ የምንጠቀምባቸውን ቃላቶች በጣም ብዙ ጊዜ በእንግሊዝኛ ያጠቀማለ ዋች አድርጎላለ፣ ዋች ደብሊው ኤ ቲ ሲ ኤች ብዬ እናገራለው ዋች ዩር ወርድ ቃላችን የምንጠቀመውን ቃል ዋች ማድረግ፣ አቲቲዩዳችንን ዋች ማድረግ፣ አስተሳሰባችንን ዋች ማድረግ ምንድን ነው የምናገረው፣ ፊልተር እያደረግን ሰዎችን እርስ በእርሳችን መበረታታት ከመቼውም ጊዜ በበለጠ መደጋገብ ያለብን ጊዜ ኮሚኒቲ መደጋገብ ያለብን ጊዜ አሁን ነው እና እንዲህ እያደረግን ነው የምንወጣው። በዚህ ሁሉ ውስጥ የእናቶች ጫና ከፍተኛ በመሆኑ ከትዳር አጋራቸው እገዛን ያስፈልጋቸዋል ብለዋል። አሁን ልጆችን ሁሉም ነገር ቤት ውስጥ ስለሆነ፣ በተለይ ለወላጅ በተለይ ደግሞ ለሴት ልጅ ለሚስት ለና ከፍተኛ ብዙ ስራ ነው የሚኖራት እና በዚህ ጊዜ ባል ሚስቱን ተረድቷት እንዲረዳበት ትንሽ ጊዜ ኢነርጂ የምታገኝበት ረፍት የምታደረግበት ጊዜ ሞራል መስጠት መቻል አለበት። ምክንያቱም ሁሉ ቦታ ላይ እሷን ልትሆን ስ በተለይ በእኛ ኮሚኒቲ እንደሷ የተጋ ላይ ስለምትሆን በዚህ ጊዜ ሚስቶቻችን አንደርስታንድ አድርገን ረፍት የሚያደረጉበትን ከመቼውም ጊዜ በበለጠ ልንረዳቸውና ልንረዳቸው የሚገባ ጊዜ በአጠቃላይ መጥፎንና አስጨናቂውን ከመመልከት ክፉን ጊዜ ወደ በጎ ነገር በመቀየር የቤተሰብንና የማህበረሰብ ጤንነት ለመጠበቅ ከፍተኛ ሀላፊነትና ጥረት ይጠይቃል ብለዋል ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ ጽዮንና እንግዳችንን የቤተሰብና የትዳር ጉዳዮች አማካሪውን ዶክተር ሙላቱ በላይንህን አመሰግናለሁ አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22፣ በ25 ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94 ነጥብ 3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ለምሽቱ የመጨረሻው ወዳደረግ ነው። ቅንብር እንለፍ። ኢትዮጵያ ውስጥ በመጪው ግንቦት ወር ከ21,000 በላይ ዜጎች ለጎርፍ አደጋ ሊጋለጡ እንደሚችሉ የብሔራዊ አደጋ ስጋት ሥራ አመራር ኮሚሽን ገለጠ። ከነኚህም ውስጥ 19 ሺህ ያህሉ ከመኖሪያቸው ሊፈናቀላሉ ይችላሉ ብለዋል። የደንገረመው የብሔራዊ አደጋ ስጋት አመራር ኮሚሽን የሕዝብ ግንኙነት ኃላፊ አቶ ደበበ ዞዴን አነጋግራ ተከታዩን አሰናርታለች። የሚያዚያ ወር ከገባ ጀምሮ በጣሉ ከፍተኛ ዝናቦች ምክንያት በተከሰቱ የጎርፍ አደጋዎች በድሬዳዋ ከተማ አራት ሰዎች ሲሞቱ 53 ቤቶች ፈርሰዋል። ወደ ሁለት ሺህ የሚጠጉ ቤተሰቦችም ለምግብ እጥረት ተዳርገዋል። በተመሳሳይም በደቡብ ክልልም በጂንካ በእንስሳትና በመሠረተ ልማቶች ላይ ከፍተኛ ጉዳት ተከትሏል። በኢትዮጵያ ሶማሌ ክልል በሸበሌ ዞን በቀላፎ 15 ቀበሌዎች በጎርፍ አደጋ ሙሉ ለሙሉ ተጥለቅልቀዋል። ይህም ሰዎችን ለመፈናቀል ለበሽታና ለተለያዩ ችግሮች የዳረገ ሲሆን ይኸው ዝናብ በግንቦተር በተለያዩ የሀገሪቱ ክፍሎች ባሉ 21 ሺ ሰዎች ላይ የጎርፍ አደጋ ሊያደርስ እንደሚችል ይባስ ብሎም 19 ሺ ያህሉ እንደሚፈናቀሉ ተነግሯል። አቶ ደበበ ዘውዴ የኢትዮጵያ ብሔራዊ አደጋ ስጋት ስራ አመራር ኮሚሽን የሕዝብ ግንኙነት ክፍል ኃላፊ ናቸው። ስለ አደጋው ስጋት እንዲህ ያስረዳሉ። የአደጋው መንስኤ ዓለም አቀፍ ይዘት ያለው ነው። ይሄን ስንል እንግዲህ የአየር ንብረት ለውጥ በዓለም አቀፍ ደረጃ በተከሰተ ቁጥር ያ አሉታዊ ተጽዕኖ በኢትዮጵያም ላይ እንደሚያሳርፍ ይታወቃል። ይሄን ስንመለከት እንግዲህ የረጅም ጊዜ ታሪካችን ኢትዮጵያ በድርቅ የምትጠቃ አገር ነች። በሁለተኛ ደረጃ ደግሞ ጎርፍ ነው የሚያጠቃ። ይኸው የአየር ንብረት ለውጥ በተከሰተ ቁጥር የጎርፍ አደጋው እንዳለ ይታወቃል። የብሔራዊ ሜትሮሎጂ መረጃ መሰረት ይኸው ዝናብ በግንቦት ወርም ይቀጥላል ስትላል ጉዳቱን እንዳለ ሆኖ ከመደበኛ በላይ የሚጥለው ዝናብና በተፋሰሶች ላይም የሞላ በዚያ አካባቢ የሚኖረውንም ህዝብ ጉዳት ይደርስበታል። ከዚህ ጋር ተያይዞ የጎርፍ ጉዳት ሊከሰትባቸው የሚችሉ ቦታዎች ተለይተዋል። ለምሳሌ ዞኖች ጋምቤላ፣ ኦሮሚያ ክልል፣ አማራ ክልል፣ ሶማሌ ክልል፣ አፋር ክልል፣ ትግራይ ክልል፣ ደቡብ ብሄር ብሄረሰቦች፣ እንዲሁም ከፍተኛው የበልግ ተጠቃሚ ደቡብ ብሄር ብሄረሰብ ነው። ድሬዳዋ ከተማም፣ ሐረሪም አዲስ አበባም ላይ እንደዚሁ አይነት የጎርፍ ክስተቶች ይኖራሉ ተብሎ አቶ ደበበ እስከ ወረዳ ድረስ በተቀናጀ መልኩ እየሰሩ መሆኑን ይጠቅሳሉ። እየተሰሩ ያሉ የቅድመ ማስጠንቀቂያ ስራዎች እንዳሉ ሆነው ጎርፍ ስጋት ተጋላጭ የሆኑት ላይ የሚሰሩ ስራዎችም አሉ። አንደኛው የቀድሞ ማስጠንቀቂያ ስራ የቀድሞ ማስጠንቀቂያ ስራችን ከብሔራዊ ሜትሮሎጂ ኤጀንሲ ያገኘነው መረጃ እንዲሁም ከውሃ መስኖን ኤሌክትሪክ ሚኒስቴር እንዲሁም ከተፋሰሱ ባለስልጣን የምናገኘው መረጃ በአጠቃላይ ለሕዝቡ ማሰራጨትና በተጠንቀቅ እንዲጠብቅ ማድረግና ይህንኑ ለመከላከል የሚያስችሉ ስራዎች እስከ ታችኛው ድረስ መሳበብ የአደጋ ስጋት ስራ አመራር ኮሚሽን የጎርፍ ግብረ ኃይል ይኸው በብሔራዊ ደረጃ የተዋቀረው በክልልም ተዋቅሮ ህብረተሰቡ ላይ የበለጠ ጉዳት እንዳይደርስ የቅድመ ማስጠንቀቂያ ስራዎች መሰራት ያለባቸው ከዚያ ውጪ የጎርፍ መከላከያ መዋቅሮችን ማጠናከር ህብረተሰቡ ላይ ጉዳት ከመድረሱ በፊት እንግዲህ ግንዛቤ ማስጨበትም አንዱ ምክንያቱም ጉዳቱ የከፋ እንዳይሆን መከላከል ስራዎች እየተሰሩ ናቸው። በተለይም ይሄ በደጋማ እና ተዳፋ አካማ ቦታ ያላቸው ቦታዎች ላይ ለምሳሌ ድሬዳዋ አስራ ሰባት ኪሎ ሜትር ከተማ አስቀመት ገቢ ቁልቁል ያ ዝናብ አይዘንብም ብዙ አይጠበቅምም። ኦሮሚያ እና አጎራባጭ ክልሎች የሚዘንበው ዝናብ ጉዳት ሊያደርስ ስለሚችል በዚህ ቦታዎች ላይ ጥንቃቄ የተሞላበት ስራ እንትሰራ የማድረጉም ስራ እስከ ወረዳ ድረስ ባለው መዋቅር እየተሰራበት ነው። አቶ ደበበ ከዚህ ቀደም የጎርፍና የመሬት መንሸራተት አደጋ በደረሰባቸው አካባቢዎች ላይም የምግብና ሌሎች መሰል እርዳታዎችን በማቅረቡ ረገድ እየተንቀሳቀሱ መሆኑንም ነው የሚናገሩት። በተለያዩ የመልጋ አካባቢዎች የሶማሌ ክልል፣ የድሬዳዋ አስተዳደር፣ ደቡብ ብሔር ብሔረሰቦችን ጨምሮ ሁለት መቶ አስራ ዘጠኝ ሺህ ስድስት መቶ ዘጠና ስምንት ሰዎች ተጎድተዋል። ከእነዚህ ውስጥም አንድ መቶ ስምንት ሺህ አንድ መቶ ሰባት ሰዎች ተፈናቅለዋል። ይሄ ከክልሎች ያገኘነው መረጃ ነው። ሆኖም ይሄ የተፈናቃይ ጉዳይ በጎርፍ የሚቀጥል አይደለም። ጎርፉን በተለያየ መልኩ የመከላከል ስራ ሰርተን ወደ ቀያቸው እንዲመለሱ ይደረጋል። በቀያቸው ሲመለሱ ራሱ የሚፈልጉት ነገር እንኳን ባይገኝ አስፈላጊው ምግብም ሆነ ምግብነት ያሉ ንቁሶችን እ ምግብ ማብሰያ ድረስ እንዲቀርብላቸው ይደረጋል። በግንቦት ወር ላይ እንደሚመጣ ለሚጠበቀው የጎርፍ አደጋ ከአጋር ተቋማት ጋር በመሆን በእቅድ እየተንቀሳቀሱ መሆኑንም ይናገራሉ። በበልጋ ቃይኮ አካባቢዎች ተጨማሪ ጎርፍ ስለሚኖር ወደ ሀያ አንድ ሺ አንድ መቶ አንድ ሰዎች በጎርፍ ይጠቃሉ። ከተታሰ ደግሞ ከእነዚህም ሰዎች አስራ ዘጠኝ ሺህ ሰላሳ ሰዎች ሊፈናቀላሉ ሊፈናቀሉ ይችላል ተብሎ ሲታሰብና ይሄ ነገር መረጃው ሲደርስ ይታቀዳል። እቅዱም ይታቀደው በጋራ ነው። የጎርፍ ግብረ ኃይል አለ፣ በብሔራዊ ደረጃም በክልልም ደረጃ። ከዚህ አንፃር የሚሰሩት ስራዎች አንድ፣ ይሄ ህዝብ በጎርፍ የሚፈናቀል ከሆነ አስፈላጊውን ድጋፍ ለማድረግ የሚያስችል ዝግጅት ማድረግ ነው። በምን ብሔራዊ አደጋ ስጋት ስራ አመራር ኮሚሽን ምግብና ምግብ ነክ ያልሆነ ግብርናም ቢሆን ውሃም ቢሆን ይሄውን በኩል ምክንያቱም ጎርፍ ብቻውን አይደለም ጥቃቱን የሚያደርሰው በሰው ላይ እና በንብረት ላይ ቢሆንም እነዚህ ሰዎች በተለያየ መልስ ሊጠቁ ስለሚችሉ ተዛማጅ የሆኑ ችግሮችን ጋም ቢሆን ኖሮ እነዚህም ተዛማጅ ችግሮች ሊቀርፉ የሚችሉ ሴክተር መስሪያ ቤቶች አብረው ሆነው በጋራ አቅደው እንዲንቀሳቀሱ ይደረጋል። በዚህ ላይ ሴክተር መስሪያ ቤቶች ስንል በፌዴራል ደረጃም ያሉ አሉ፣ በክልልም ያሉ አሉ። ክልሎችን ጨምሮ አስፈላጊው እንቅስቃሴ ህብረተሰቡን በማሳተፍ የሚከናወን ይሆናል። ከዚህ አንጻር ይህ እየተሰራም ነው። ቅድመ ዝግጅቱ አለ። የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ኃላፊ አቶ ደበበ ዘውዴ ህብረተሰቡ ቀድሞ በአካባቢው ያሉ የውሃ መውረጃ ቱቦዎችን እንዲያጸዳና እንዲያዘጋጅ እንዲሁም ነቅቶ እንዲጠብቅ መልዕክት አስተላልፈዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዶ ራዲዮ ኤፍም 94.3 እና እንዲሁም በናይል ሰዓት በየቀኑ ከምሽ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉ ከዋና አዘጋጇ ትስታብላቸውና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናብታለን። ነገ ቅዳሜ ከምሽ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። መልካም የእረፍት ቀናት እንዲሆንላችሁ እመኛለሁ። አሁን የትግርኛው ስርጭት ይቀጥላል። በኔ በኩል ሰላም፣ ደህና ደሁ